አርብ ዳር 20 ቀን 2017 ዓ.ም ምረት ኦሮሚያ ክልል ጉጂ ዞን ዋድራ ወረዳ ውስጥ የአምስት ዓመት ወንድ ልጃቸው ጥቃት እንደደረሰበት የአዳጊ ወላጅ እናት ተናግረዋል። የእናትና ልጁን ስም ከመጥቀስ ተቆጥበናል። ወጋሽኒ ልጄ ዛሬ ገና አምስት ዓመት ከ16 ቀኑ ነው። እኔ ከቤት ውስጥ አልነበርኩም። ከስራ ስመለስ ልጄ ቤት ውስጥ የለም። የት ሄደ ብዬ ወጥቼ ስፈልገው ሰዎች ልጅሽ መጥቷል ብለው ደውለው ጠሩኝ። ወደ ቤት ስመለስ ኮቾሮ ወይም ወታደሮች የሚመገቡት ብስኩት ይዞ ነበረ። ምን እንደሆነ ስጠይቀው፣ ይህን ኮቾሮ ሰጥተው ልብሴን አውልቀው ብልግና ፈጸሙብኝ ብሎ ነገረኝ። ባለፈው አርብ ከቪኦኤ ጋር ባደረጉት ቃለ ምልልስ የአዳጊው እናት መኖሪያ ቤታቸው አካባቢ የወታደር ማረፊያ ካምፕ እንዳለ ገልጸዋል። በልጃቸው ላይ ተፈጸመ ባሉት ጥቃት አሁን የአምስት ዓመት ልጃቸው ጤናው መታወኩንም አክለው ይናገራሉ። ንጫንንቀበቱ ሽንት ቤት እና ሰገራት መጸዳጃ ቤት በሚጠቀምበት ጊዜ በጣም ይቸገራል። በስቃይ ውስጥ ነው ያለው። እምብርቱ አካባቢ አብጧል። ለሕክምና አዶላ የሚገኝ ሆስፒታል ወስደ ነው ነበር። ከዚያ ወደ ሐዋሳ ላኩን። ከዚያ መድኃኒት ሰጥተውን፣ አሁን መጣል፣ ውሃ ሽንት መቆጣጠር ይሳነዋል። ትንሽ ትንሽ ምግብ ይበላል፣ ግን ሆዱ ወዲያው ይነፋል። በዚያ ላይ ባህሪው በጣም ተቀይሯል። በጣም ያለቅሳል። ስማቸው እንዲጠቀስ ያልፈለጉ አንድ ሌላ የአዳጊው ቤተሰብ አባል ዋድራ ከተማ ሸዋበር በሚባል አካባቢ በሚገኝ የመከላከያ ካምፕ ውስጥ የሚኖር ሰራዊት አባል ጥቃቱን እንደፈጸመ ይናገራሉ ጫማ የአላፍ አምቦሌንስ ድረቅ አሁን ለህክምና ይዘነው የሄድነውን አዳጊም ካምፕ ውስጥ የሚኖረው አባል ጥቃቱን እንደፈጸመበት ልጁ ነግሮናል። ድርጊቱን በመፈጸም የተጠረጠረው ግለሰብ ዛሬ በቁጥጥር መዋሉንም እናቱ ለአሜሪካ ድምፅ ገልጸዋል። ለሚች ሴራን ተዋተነ ዲራ ረጋ እራ ቁልቁላ ሰውየው በቁጥጥር ስር ውሏል። ምስክር ይዛችሁኑ ተብለን ምስክር ይዘን ሄድን። መከላከያ የጦር ፍርድ ቤት አቃቢ ህግ አላቸው። ወንጀል መርማሪና የመንግስት አቃቢ ህግ ለየብቻ ቃላችንን ተቀብለውናል። የአዳጊውና ታክለው ልጃቸው ተጨማሪ ሕክምና ስለሚያስፈልገው ዛሬ ወደ ሐዋሳ እንደሚወስዱት ገልጸዋል። ጉዳዩን እንደሚያውቅ የገለጸው የጉጂ ዞን ሴቶችና ህጻናት ጽህፈት ቤት ሂደቱን በቅርበት እየተከታተለ መሆኑን የጽህፈት ቤቱ ኃላፊ ወይዘሮ ድሬ ቡዴ ተናግረዋል። ማንም ይሁን ማን ወንጀል ፈጻሚው በህግ እንዲጠየቅ እንከታተለዋለን። ከተጎጂ ወገን ቆመን ተገቢ እርምጃ እንዲወሰድ እየጠየቅን ነን። ጉዳዩን ከዋድራ ፖሊስ ጣቢያ ለማጣራት ባደረግነው ጥረት የጣቢያ ኃላፊ ኢንስፔክተር ሚልክያስ ጀርሳ በአቃቢ ሕግና በመርማሪ ፖሊስ እየተጣራ ስለሆነ አስተያየት መስጠት እንደማይችሉ ተናግረዋል። ለአሜሪካ ድምፅ ቀልሙ ዳዊት ከአዲስ አበባ